የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያ አርዕስተ ዜናውን እንሆ። ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ አልገባችም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። የኢትዮጵያ የሚኒስትሮች ምክር ቤት ለ2018 ዓ ም ሁለት ትሪሊዮን የሚጠጋ የፌዴራል መንግስት በጀት አጸደቀ። በዘንድሮው ሀጅ ከ1.5 ሚሊዮን በላይ የውጭ አገር ምዕመናን ተሳታፊ እንደሆኑ የሳውዲ አረቢያ መንግስት አስታወቀም። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ዩናይትድ ስቴትስ እንዳይገቡ የሚያግድ አዋጅ ፈረሙ። የጀርመን መራሄ መንግስት ፍሬደሪሽ ሜርስ ለመጀመሪያ ጊዜ ከፕሬዝዳንት ዶናልድ ትራምፕ ጋር ተገናኙ። ዜናው በዝርዝር። ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ አልገባችም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ጊዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ ይህን ያሉት ዛሬ ከሕዝብ ተወካዮች ምክር ቤት ለቀረበላቸው ጥያቄ ሲመልሱ ነው። ትንኮሳ ቢኖርም አንዳንዴ በወደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል የሚመለሰውን ለመመለስ ጥረት እናደርጋለን። ነገር ግን ወዳጅ ለመሆን ብቻ ሀገራዊ ጥቅሞችን አሳልፈን መስጠት የለብንም፣ ልንሰጥም አይገባም ብለዋል የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያ ላይ ያቀረቡትን ብርቱ ወቀሳና ትችት በተመለከተ የኢትዮጵያ መንግስት የዛሬ ሳምንት መልስ እሰጥቶ ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ኢትዮጵያ ነገሩን እንደማታባብስ እና ለጎረቤቶቿ ጋር በጋራ ተባብሮ መስራት ላይ ያተኮረ የውጭ ግንኙነት መርህ እንደምትከተል ተናግረው ነበር። የኢትዮጵያ የሚኒስትሮች ምክር ቤት ለ2018 ዓ ም ሁለት ትሪሊዮን የሚጠጋ የፌዴራል መንግስት በጀት አጸደቀ። ምክር ቤቱ በጀቱን ያጸደቀው ዛሬ ባካሄደው 47ኛ መደበኛ ስብሰባ ላይ ነው። በጀቱ ካለፈው ዓመት ጋር ሲነጻጸር በ31 በመቶ ከፍ ያለ እንደሆነ ሮይተርስ የዜና ምንጭ ዘግቧል። በሚኒስትሮች ምክር ቤት የጸደቀው በጀት የልማት እቅድ ላይ የተቀመጡ ግቦችን ለማስፈጸም ይውላል ተብሏል። ከነዚህም ግቦች መካከል የሀገር ደህንነትን ማስጠበቅ ምርትና ምርታማነትን ማሳደግ እንዲሁም በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን መርዳት ናቸው። ምክር ቤቱ በሙሉ ድምፅ ያጸደቀውን ይህንን በጀት ወደ ህዝብ ተወካዮች ምክር ቤት እንዲስተላለፍ ወስኗል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የ12 ሀገራት ዜጎች ዩናይትድ ስቴትስ እንዳይገቡ የሚያግድ አዋጅ ፈረሙ። ፕሬዝደንቱ ትናንት የፈረሙት አዲስ መመሪያ የሚመለከታቸው የአፍጋኒስታን፣ መያማር፣ ቻድ፣ ኮንጎ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ኢራን፣ ሊቢያ፣ ሶማሊያ ሱዳንና የየመን ዜጎች ናቸው። እኛን መጉዳት የሚፈልጉ ሰዎች ወደ ሀገራችን እንዲገቡ አንፈቅድም ያሉት ትራምፕ እገዳው እንደገና ሊገመገምና ሌሎች ሀገራትም ሊካተቱ እንደሚችሉ በኤክስ በተሰራጨ ቪዲዮ ላይ ተናግረዋል። አዋጁ ከፊታችን ሰኞ ጀምሮ ተግበራዊ እንደሚሆንና እገዳው ለተጠቀሱት ሀገራት ዜጎች ከሰኞ በፊት የተሰጠ ቪዛን እንደማያካትት በትዕዛዙ ተገልጿል። ከዚህ ሌላ ብሩንዲን ጨምሮ ሰባት ሀገራት ላይ ከፊል እገዳ ተጥሏል። ለእገዳው የተሰጠው ምክንያት ሀገሪቱን ከውጭ አሸባሪዎችና ሌሎች የደህንነት ስጋቶች መከላከል የሚል ነው። የአፍሪቃ ህብረት ኮሚሽን አዲሱ የጉዞ እገዳ በትምህርት ልውውጥ፣ በንግድ እንቅስቃሴና ሰፋ ባሉ ዲፕሎማሲያዊ ግንኙነቶች ላይ ሊያደርስ የሚችለው አሉታዊ ተጽዕኖ እንዳሳሰበው አስታውቋል። የህብረቱ ኮሚሽን ጉዳዩን አስመልክቶ ዛሬ ባወጣው መግለጫ የዩናይትድ ስቴትስ አስተዳደር እገዳው ከሚመለከታቸው ሀገራት ጋር ይበልጥ መመካከርና ገንቢ ውይይት ማካሄድን ግምት ውስጥ እንዲያስገባ ጥሪ አቅርቧል። አድማጮች የምትከታተሉት ከዶችቨለ ዲብሊው የሚተላለፈውን የዓለም ዜና ነው። በዘንድሮ ሀጅ ከ1.5 ሚሊዮን በላይ የውጭ ሀገራት ምዕመናን ተሳታፊ እንደሆኑ የሳውዲ አረቢያ መንግስት አስታወቀ። ከአምናው ጋር ሲነጻጸር በዘንድሮ ሀጅ የተሳተፉት የውጭ ሀገራት ምዕመናን ቁጥር በ600 ሺህ ገደማ ያነሰ ነው። ትናንት ረቡዕ አርባ ዲግሪ ሴንቲግሬድ በደረሰው ሙቀት ምዕመናኑ ሻንጣዎቻቸውን ይዘው አዛውንቶችንም እየረዱ ወደ አራፋት ተራራ ሲጓዙ ተስተውሏል። ሳዑዲ አረቢያ በርካታ ሰዎች የተሳተፉበትን ይህንን ጉዞ ለመቆጣጠርና ለደህንነት እርምጃዎች በብዙ ቢሊዮኖች ዶላር የሚቆጠር ገንዘብ ወጪ ማድረጓ ተገልጿል። ያም ሆኖ በሀጅ የሚሳተፉት ሰዎች ብዛት ደህንነታቸውን ለማስጠበቅ ፈታኝ ሆኗል የሀገሪቱ የጤና ሚኒስቴር ለአሶሽትድ ፕሬስ እንደገለጸው የፀሐዩን ሙቀት ለመከላከል 10 ሺህ ዛፎች ተተክሏል ሆስፒታሎችም ተጨማሪ አልጋዎች እንዲኖራቸውና የህክምና ባለሙያዎች ቁጥርም በሶስት እጥፍ እንዲያድግ ተደርጓል 1446ኛው የኢዳል አዳ በዓል ነገ በእስልምና ተከታዮች ዘንድ ይከበራል ዩናይትድ ስቴትስ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ድምፅን በድምፅ የሻረችበት ውሳኔ አንዳንድ የጸጥታ ምክር ቤቱ አባላትን አስቆጥቷል። አስራ አምስቱ የምክር ቤቱ አባላት እስራኤልና ሐማስ በአፋጣኝና ያለምንም ቅድመ ሁኔታ ዘላቂ የተኩስ አቁም እንዲያደርጉ ትናንት ማምሻውን በኒውዮርክ የተባበሩት መንግስታት የጸጥታው ምክር ቤት ጉባኤ ላይ ድምፅ ሰጥተው ነበር። ይሁንና ዩናይትድ ስቴትስ ድምፅን በድምፅ የመሻር መብቷን በመጠቀም የውሳኔ ሀሳቡን ውድቅ አድርጋለች። ሆኖም በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ዶርቲ ሺያ ዩናይትድ ስቴትስ ውሳኔውን ብትሽርም ሁለቱን ወገኖች የተኩስ አቁም እንዲያደርጉ የበኩላችንን ድርሻ እንወጣለን ብለዋል። ይህ ምክር ቤት በዚህ መንገድ መጠቀሚያ ሊሆን አይገባም። ምክር ቤቱ ራሱን ማስከበር አለበት። ይህ በእንዲህ እንዳለ ተደራዳሪዎቻችን ታጋቾችን ለማስለቀቅ የተኩስ አቁም እንዲደረግና ሰብአዊ እርዳታ እንዲደርስ ትክክለኛ ስምምነት ላይ እንዲደረስ እየጣሩ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ በበኩላቸው እስራኤልን ከሀማስ ጋር እኩል የሚያይ ወይም የእስራኤልን ራስ የመከላከል መብትን ዝቅ አድርጎ የሚመለከት ማንኛውንም ሀሳብ ዩናይትድ ስቴትስ አትደግፍም ሲሉ ተናግሯል። የተቀሩት የምክር ቤቱ 14 አባል ሀገራት የውሳኔ ሀሳቡን ደግፈው ነበር። በተባበሩት መንግስታት የፓኪስታን አምባሳደር አሲም አህመድ በበኩላቸው ያልተሳካው የውሳኔ ሀሳብ ለምክር ቤቱ የሞራል ጥያቄ ብቻ ሳይሆን ለትውልድ የሚተረክ የፖለቲካ አተገባበር ነው ብሏል። በተባበሩት መንግስታት ድርጅት የቻይና አምባሳደር ፉኮንግ ደግሞ ምክር ቤቱ የጋዛውን ጦርነት ለማስቆም አቅም እንደሌለው ዳግም የሚያሳይ ነው ብለዋል። የጀርመን መራሄ መንግስት ፍሬድሪሽ ሜየርስ ለመጀመሪያ ጊዜ ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ዛሬ ዋይት ሀውስ ውስጥ ተወያዩ። ሜየርስ ና ትራምፕ በዋናኛነት ስለ ዩክሬን ና ሩሲያ ጦርነት ይወያያሉ ተብሎ ይጠበቃል። ከዚህም በተጨማሪ በአውሮፓ ህብረት ና በዩናይትድ ስቴትስ መካከል ያለው የቀረጥ ውዝግብ ና የሰሜን አትላንቲክ ቃል ኪዳን ድርጅት በምህጻሩ ኔቶ እጣ ፈንታ መወያያ ርዕሳቸው ነው። ከአንድ ወር በፊት አስረኛው የጀርመን መራሄ መንግስት ሆነው የተመረጡት ፍሬድሪሽ ሜርስ ዩናይትድ ስቴትስ የደረሱት ትናንት ሌሊት ነበረ። ይህ ዶይቼ ቬለ ዲደብሊው ነው። አድማጮች፣ አርዕስተ ዜናው በድጋሚ እነሆ። ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ አልገባችም ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። የኢትዮጵያ የሚኒስትሮች ምክር ቤት ለ2018 ዓም 2 ትሪሊዮን የሚጠጋ የፌዴራል መንግስት በጀት አጸደቀ። በዘንድሮው ሀጅ ከ15 ሚሊዮን በላይ የውጭ አገራት ምዕመናን ተሳታፊ እንደሆኑ የሳውዲ አረቢያ መንግስት አስታወቀ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 ሀገራት ዜጎች ዩናይትድ ስቴትስ እንዳይገቡ የሚያግድ አዋጅ ፈረሙ። የጀርመን መራሄ መንግስት ፍሬደሪሽ ሜርስ ለመጀመሪያ ጊዜ ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኙ። ዜናው በዚሁ አበቃ።